ኢትዮጵያን ከአሰብ ወደብ ጋር ያገናኛል የተባለለት የሜሎዶኒ መገንጠያ ማንዳ ቦሬ መንገድ ግንባታ ፕሮጀክት በተለይም የአፈርን ሕዝብ ኢኮኖሚያዊና ማህበራዊ ተጠቃሚነት የሚያረጋግጥ ነው ተባለ። አሰብ መዳረሻን ታሳቢ ተደርጎ ሰሞኑን የተጀመረው የመንገድ ስራ ፕሮጀክት ኢትዮጵያንና የኤርትራን የንግድ ግንኙነት ያጠናክራል፣ ማህበራዊ ትስስራቸውን የሚያጎላብታል ሲሉ የትራንስፖርት ሚኒስትር ዳግማዊት ሞገስ ገለጹ። የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባን ጠቅሶ በህጋዊ ማህበራዊ ትስስር ገጹ ዝርዝር መረጃዎችን ያወጣው የኢትዮጵያ መንገድ ባለስልጣን የመንገዱ መሰራት ኢትዮጵያ ከሌላው ዓለም ጋር የሚያገናኟትን የአሰብና የታጁራ ወደቦችን በቀላሉ እንድትጠቀም ያስችላታል ማለታቸውን ጠቁሟል። መሱን አራጌ ዝርዝር ዘገባውን ያሰማናል። አምስት ኪሎ ሜትር ዝመት የሚኖረው የሜሎዶኒ መገንጠያ ማንዳቦሬ የመንገድ ግንባታ ፕሮጀክት መንግስት፣ በመደበው 28 ቢሊየን ብር ይሰራል ነው የተባለው። አካባቢው ፖታሽን ጨምሮ የከበሩ ማዕድኖች በስፋት የሚገኙበት በመሆኑ ማዕድኖቹን ለገበያ በማቅረብ ሕዝቡን ተጠቃሚ ማድረግ ይቻላል የሚሉ በትራንስፖርት ዘርፍ የተሰማሩ አካላት ደጋግሞ የሚያነሱትን ጥያቄ ግን አሁንም ያነሳሉ። የከባድ ተሽከርካሪዎች የስነ ምግባርና ክህሎት መምህሩ ሰለሞን ገብረ ማርያም ከወራት በፊት ከአሜሪካ ከኢትዮጵያ ድምጽ ጋር በነበራቸው ቆይታ ይህም ብለው ነበር። ጅቡቲ ላይ ብዙ ሹፌሮች አይናችን እያየ እጃችን ላይ ይሞታሉ። አንደኛ የሕክምና ኮስት በጣም ከፍተኛ ነው። ኪሳችን ያለውን ገንዘብ ያንን የሕክምና ኮስት ሲሸጥምን ለመታከም አያስችለንም እና ብዙ አሽከርካሪዎች ጊዜ የሕክምና እርዳታ ባለማግኘታቸው ምክንያት ሉ አሁን ግን ሲታሰብ አንደኛ የሕክምና እርዳታ መስጫ ጣቢያዎች ሊኖሩ ይገባል። በቀላልና ተመጣጣኝ በሆነ ዋጋ አሽከርካሪዎች የሚመገቡበት የመንገድ ስራው በተለይ በውጭ ገቢ ንግድ ኢትዮጵያን ተጠቃሚ የሚያደርግ ቢሆንም ከወሰን ማስከበር ከፀጥታና ከሌሎች ጉዳዮች ጋር ተያይዘው ችግሮች ሊከሰቱ እንደሚችሉ ስጋታቸውን የጠቆሙ የአካባቢው ነዋሪዎች አልጠፉም። ለዚህ ግን የአፋር ብሔራዊ ክልል ርዕሰ መስተዳደር መንግስታቸው አስፈላጊውን ድጋፍና ክትትል እንደሚያደርግ ቃል ገብተዋል። እንዲህ አይነት ፕሮጀክቶች ሀገራዊ ኢኮኖሚውን ከማነቃቃት ባለፈ ከዩኒቨርሲቲ ለተመረቁ ወጣቶች የስራ እድል በመፍጠር የዩኒቨርሲቲዎችን ጫና ያቀላል የሚሉት ደግሞ በሰመራ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህርና የአካዳሚክ ጉዳዮች ዳይሬክተር ሲራጅ መሀመድ ናት። ተማሪዎች ከተመረቁ በኋላ ለሚገጥማቸው ነገር ቅድመ ዝግጅት እንዲያደርጉ፣ ለምሳሌ ኤሚል ዴቨሎፕመንታቸው ላይ ለምን ወይ መስራ ስራ መፈለግ እንዳለ ያለባቸው ኢንኮሌቪሊቲ ላይ እንዲሰጣቸዋል፣ ኢንተርፕሬነርሽፕ ላይ የራሳቸውን ስራ እንዴታርገ መሰር እንዳለባቸው ይሰጣቸዋል። ለዚህ ከዚህ አንጻር ስናይ በተለይ ከቴክኖ ሰዎች የኢንጂነሪንግ ቴክኖሎጂ ኮሌጃችን የሚመረጡ ተማሪዎች ራሱን አንድ አንድ ጀቦቦች ይፈጥርልናል ማለት ነው። ከዚህ ረገድ ራሱ ለኛ ትልቅ ፕሮታ ይሆናል። ስራውን ለማጠናቀቅ ሶስት አመት ከስድስት ወር ጊዜ የተሰፈረለት ፕሮጀክት ሻንዶንግ ሊኪኖ በተባለ አለም አቀፍ ድርጅት በኩል ግንባታው እንደሚካሄድ ከሚኒስትር መስሪያ ቤቱ የተገኘው መረጃ ያመለክታል። ሰባ ስምንት ኪሎ ሜትር የሚረዝመውና ከሁለት ነጥብ አራት ቢሊዮን ብር በላይ ወጪ ወጥቶበታል የተባለው ከዲቾቶ ጋላፊ መገንጠያ ኤሊዳር በለ መንገድ መንገድም ተጠናቆ ተመርቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ